የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 19 2011 ዓ ም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። ከትላንት እስከ ዛሬ በአገሪቱ የወጡ ህጎችን ለህብረተሰቡ ተደራሽ የሚያደርግ የመረጃ ቋት ማዘጋጀቱን የፌዴራል ጠቅላይ አቃቤ ህግ አስታወቀ። በተለይ ቀደም ብሎ የወጡትን ቅድም እንዳልኩኝ ከ9 34 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉ እና ሁሉንም ህጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል። የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋይ ናቸው። ዝርዝር ዘገባ ይኖረናል። ወደ ኦሮሚያ፣ ደቡብ ሀረር እና መቀለ አምርተን ዘገባዎችን እናስደምጣችኋለን። የተጠናቀቀው የ2018 የአውሮፓ አመት ለጠፈር ጉዞና ለምርምር ብዙ ስራ ያስተናገደ አመት ትሆኗል እንዳስሰዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎችን ለማስደመጥ በድጋሚ ተመልሼ መጥቻለሁ። ኤርትራ ውስጥ የህክምና የበጎ ፈቃድ አገልግሎት ለመስጠትና የልምድ ልውውጥ ለማድረግ የተነሱ 35 ኢትዮጵያውያን የህክምና ባለሙያዎች ዛሬ መሸኘታቸውን የመንግስቱ መገናኛ ብዙሀን ዘገቡ። ባለሙያዎቹ ኤርትራ ውስጥ የሚቆዩት ለሁለት ወራት መሆኑ ተገልጿል። የኤርትራ የበጎ ፈቃድ ዘማች ሐኪሞች ቡድን የሸኙት የኢትዮጵያ ጤና ጥበቃ ሚኒስቴር ዴኤታ ዶክተር ሊያ ታደሰ ናቸው። ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ለመቀልበስ የሚደረጉ ያላቸውን እንቅስቃሴዎች እንደሚቃወም የሲዳማ አርነት ንቅናቄ ሲያን አስታውቋል። ለውጡን ከፍተኛ መስዋዕትነት የተከፈለበት ነው ብሎታል። የተለያዩ ስብጥር ባላቸው የሐዋሳ ከተማ ነዋሪዎች መካከል አለመተማመን እንዲኖርና ሁከት እንዲፈጠር የሚያደርጉ ኃይሎችን አውግዛለሁ ብሏል። ሲያን ዛሬ በሰጠው መግለጫ በሀሳብ ልዕልናና በሰላማዊ መንገድ እንጂ ሁከት በመፍጠርና ሰላም በመንሳት የሚደረግ ትግል ተቀባይነት የለውም ብሏል። ንቅናቄው የሲዳማ ሕዝብ ጥያቄ ነው ያለው የሲዳማ የክልልነት ጥያቄ ውሳኔ ሕዝብ ሂደት የደረሰበትን ደረጃ መንግስት ለሕዝብ እንዲያሳውቅ ሲል ጠይቋል። ኮንጎ ዴሞክራሲያዊት ሪፐብሊክ ውስጥ ከነገ በስቲያ እሁድ ይካሄዳል ለተባለው ምርጫ ኮሚሽኑ ዝግጁ መሆኑንን፣ ጸጥታና ደህንነቱ ሙሉ በሙሉ እንደሚጠበቅ ፕሬዚዳንቱ ጆሴፍ ካቢላ ዛሬ አስታወቁ። ምርጫው ለምን ላይካሄድ እንደሚችል አንዳችን ምክንያት አይታየኝም ብለዋል ፕሬዚዳንት ካቢላ ከቪኦኤ ጋር ባደረጉት ቃለ ምልልስ። ባለፈው እሁድ ይካሄዳል ተብሎ የነበረው ፕሬዚዳንታዊና የፓርላማ ምርጫ ዋና ከተማይቱ ኪንሻሳ ውስጥ በሚገኝ መጋዘን ላይ በተነሳ እሳት የምርጫ መሳሪያዎችና ቁሳቁስ በመቃጠል መቃጠላቸው ለአንድ ሳምንት ተገፍቶ ወደ ከነገበስቲያው የተዛወረው ከቃጠሎ ወዲህ የሚፈለጉ መሳሪያዎችና ቁሳቁስ ሙሉ በሙሉ ለምርጫ አስፈጻሚ ባለስልጣናቱ መድረሳቸውን ሚስተር ካቢላ ለቪዮኤ አረጋግጠዋል። ኢቦላ ሶስት መቶ ሰው በገደለባቸው ሁለት ምስራቃዊ ወረዳዎች ውስጥ ድምጽ የመስጫው ጊዜ ወደ ፊታችን መጋቢት እንደሚተላለፍ ኮሚሽኑ መወሰኑም ትክክል ነው ብለዋል ፕሬዝዳንቱ። የበዙት አፍሪካውያን የሆኑ ፍልሰተኞችን ያሳፈረች መርከብ ዛሬ የስፓኝ ወደብ ላይ ተጠግታለች። መርከቢቱን ስፓኝ ያስጠጋቻት ጣሊያን፣ ማልታን ጨምሮ ብዙ የአውሮፓ ሀገሮች ፍልሰተኞቹን እንደማያስተናግዱ ካሳወቁ በኋላ ነው። ባለፈው ታህሳስ አስራ ሁለት የኪቢያ ዳርቻ የተነሱ ፍልሰተኞችን ሜዲተራኒያን ባህር ላይ ደርሰው ያጀቧቸው የተዘረጉ ክንዶች የሚባሉ የረዴት ድርጅት ባልደረቦች ናቸው። መርከቢቱ ላይ የነበሩት 310 ፍልሰተኞች እስፓኝ ወደብ እንደደረሱ ወደ ሕክምና ተቋማት ተወስደዋል። ከተዘረጉ እጆች ውጭ ያሉ ሌሎችም ግብረሰናይ ድርጅቶች ድንኳኖቹን በማቅረብና በመትከል እያገዙ መሆናቸውም ተገልጿል። የዩናይትድ ስቴትስ ኃይሎች ከሶሪያ ለመውጣት እየተዘጋጁ ባሉበት ጊዜ የመንግስቱ ኃይሎች ሰሜን ምስራቃዊቱን ማንጅብ ከተማ ሙሉ ለሙሉ በመቆጣጠር እየተንቀሳቀሱ መሆናቸው ተገለጸ። ከተማይቱ ውስጥ ገዢ አካባቢዎችን መያዙን ዛሬ ባወጣው መግለጫ ያስታወቀው የሀገሪቱ የጦር የሶሪያ ዜጎችና ሌሎችም ነዋሪዎቿን ደህንነት እንደሚጠብቅ አመልክቷል። የሶሪያ ባለስልጣናት መግለጫውን ያወጡት በጸረ እስላማዊ መንግስት ቡድን ጦርነቱ ውስጥ ቁልፍ ከሆኑ የዩናይትድ ስቴትስ አጋሮች አንዱ የሆነው የኩርድ ህዝብ ተከላካይ ምድብ የሚባለው ታጣቂ ኃይል አሳድ ጦራቸውን ወደ ከተማይቱ እንዲልኩ ከጋበዘ በኋላ መሆኑም ታውቋል። ዋይ ፒጂ በሚል ምህፃረ ቃል የሚጠራው የኩርድ ታጣቂ ኃይል የመንግስቱን ኃይሎች ወደ ከተማይቱ የጋበዘው እያንዣበበ ነው ያለውን የቱርክ ወረራ ለመከላከል መሆኑንም አመልክቷል። የቱርክ መንግስት ዋይ ፒ ጂን በሽብር ድርጅትነት ፈርጆ ጥቃት ሊከፍትበት ሲዝትና ሲዘጋጅ ቢቆይም ዩናይትድ ስቴትስ ሶሪያ ውስጥ የሚገኝ ኃይሏን በግማሽ እንደምትቀንስ ካሳወቀች በኋላ ኩርዶቹን ለመውጋት ይዘውት የነበረውን እቅድ ለጊዜው ማስተላለፋቸውን የቱርክ ፕሬዚዳንት ራሲብ ታይብ ኤድዋርዶ ዛሬ በድጋሚ አስታውቀዋል። አድማጮች ለሰአቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና B.O.A. ጉዟችን ይቀጥላል ጽዮን ግርማንኝ አብረን ከአድማስ ንሻገር ጋቢና ቪዌ ሌስ የኢትዮጵያን ህግጋት ማንም ተጠቃሚና የሚፈልግ ሰው በቀላሉ እንዲያገኛቸው ለማድረግ የታሰበ የመረጃ ቋት ማዘጋጀቱን የኢትዮጵያ ፌዴራል ጠቅላይ አቃቤ ህግ አስታወቀ። ይህ የመረጃ ዕቋት ከ1934 ዓ.ም እስከ 2010 ዓ.ም ባለው ጊዜ የወጡ ሕግጋትንና ደንቦችን የያዘ መሆኑም ተገልጿል። የሰነዶች ማረጋገጫና ምዝገባ ኤጀንሲ አሰራርም ለተገልጋዮች ቀላል ቅርበት እንዲኖረው የሚያደርግ የተባለ የኢንተርኔት አገልግሎትም ይፋ ተደርጓል። እንደዚህ አይነት አሰራሮች በሀገሪቱ የተጀመረውን የለውጥ ሂደት በተግባር ያግዛሉ ሲሉ የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ አልኳል በኢትዮጵያ የወጡ ሕጎችን፣ ደንቦችና መመሪያዎችን ማግኘቱ ከወረቀት ጋር የተገናኘ አካላዊ ድጋፍ ጭምር የሚጠይቅ ሆኖ ቆይቷል። ነጋሪት ጋዜጣን ማፈላለግ ለዚህም ወደ ብርሃንና ሰላም ማተሚያ ድርጅት መጓዝም የግድ እንደነበር የዛሬ እውነታ የቀጠለ ሁኔታ ነው። ዛሬ በጠቅላይ አቃቤ ሕግ የተሰጠው መግለጫ ግን ይህ ችግር መቃለሉን ዘመኑ ወደ ደረሰበት አሰራርም መገባቱን የጠቆመ ነው። የኢትዮጵያ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ እንዳሉት አዋጆች ደንቦችና መመሪያዎች በአንድ ላይ የሚገኙበት የመረጃ ቋት ተዘጋጅቷል። የኤፍዲሪ ጠቅላይ አቃቢ ህግ ከ1934 ዓ.ም ጀምሮ እስከ 2010 የወጡ ህጎች አሉ። እነዚህ ህጎች አንደኛው በተቻለ መጠን በብርሃንና ሰላም ማተሚያ ድርጅት ገዝቶ የመጠቀም እድል አለ። ይሄ በተፈለገ መልኩ ተደራሽም አይደለም። በተለይ ደግሞ ከዚህ ከአዲስ አበባ ውጪ ቅርንጫፍ የለውም ተቋሙ ተደራጅ ስላልሆነ ይሄንን ሊተካ የሚችል ማንም ሰው ባለበት ቦታ ሆኖ ይሄ ህግ ማግኘት የሚችልበትን ስርዓት መዘርጋ ስላለብን ይሄ የሶፍትዌር ግንባታ ተጠናቆ ለአገልግሎት ዝግጁ ሆነዋል። በተጨማሪም እጉ እንኳን የሚሸጥ ቢሆንም ሁሉም ህጎች አይደሉም እዛ የሚገኙት ማለት ነው። በተለይ ቀደም ብሎ የወጡትን ከ934 ጀምሮ ያሉትን ህጎች ማግኘት በጣም ያስቸግራል። ቅርብ ጊዜ የወጡት በዛ ሊገኙ ይችላሉና ሁሉንም ህጎች ስለሚያስፈልጉና ጠቃሚም ስለሚሆኑ ይሄን ስርዓት መገንባት አስፈላጊ ሆነዋል። ለዚህ አገልግሎት የተዘጋጀው ሶፍትዌር ያለ ኢንተርኔት ጭምር የሚሰራ መሆኑንም ጠቅላይ አቃቤ ህጉ ተናግረዋል። ህጎችና አዋጆችን ማግኘት አስቸጋሪ ሆኖ መቆየቱንም አስታውሰዋል። ጠቅላይ አቃቢ ህግ ይህን ሶፍትዌርና ድረገጽ ይፋ ያደረገው ህጎችና ሰበር ውሳኔዎች ለህዝቡም በተለያዩ ተቋማት እንኳን ለሌሎች ተቋማት እቅርና ይህንን ስራ በዕለት ተዕለት የሚሰሩ ዳኞች፣ አቃቢ ህጎች፣ ፖሊሶች ህጉን ለማግኘት የሚቸገሩበት ሂደት አለ። ለምሳሌ ዳኞች ውሳኔ በሚሰጡበት ጊዜ የተለያዩ አዋጆች በሚጠቀሱበት ጊዜ የተሻረ ያልተሻረ የተቀየረ ያልተቀየረ የሚሉትን ህጉን ባለማግኘት ውሳኔ የሚዘገይበት ሂደቶች ሲያጋጥሙን ነበር። እነዚህን ጉዳዮች ይቀርፉልናል። ሄዶ ሄዶ ፍትህ በተሳለጠና በተቀላጠፈ መልኩ እንዲሁም ደግሞ ህግን መሰረት አድርጎ ህብረሰቡ አጠቃላይ ከፍትህ ስርዓቱ ማግኘት የሚገባውን አገልግሎት የሚያገኝበት ሂደትን የሚፈጥር ነው። ይህ ሶፍትዌር ለእለት ተዕለት ስራ ብቻም ሳይሆን ለትምህርት ተቋማትም ለምርምርም የሚፈልጉ ባለሙያዎች በቀላሉ ምርምር ለማድረግ እና በህጉ ላይ የሚታዩ ትንጽጾችንም አውጥቶ ለእኛም ግብአት በሚሰጥ መልኩ አጋዥ ይሆናቸዋል ማለት ነው። ስለዚህ ጠቀሜታው ዘርፈ ብዙ ነው። ዛሬ በጠቅላይ አቃቢ ህግ ይፋ የተደረገው አዋጆችን ህጎችንና ደንቦችን በአንድ ቦታ ማግኘት የሚያስችል የመረጃ ቋት ብቻ አይደለም። በርካታ ዜጎችን የሚያስተናግደውን የሰነዶች ማረጋገጫና ምዝገባ ኤጀንሲን አሰራር ይበልጥ ተደራሽ የሚያደርግ አካሄድ እንደሚጀመርም ተገልጿል። በዚህም መሰረት ዜጎች በየቤታቸው ሆነው የተለያዩ ቅጾች መሙላት እንደሚችሉ ነው የተጠቆመው። የፌዴራል የሰነዶች ማረጋገጫና መዝገቢያ ኤጀንሲ ምክትል ዋና ዳይሬክተር ሙሉቀን አማረ ለአሜሪካ ድምፅ ያስረዱት ደንበኞችን በፍጥነት ከማስተናገድ አንጻር በመስሪያ ቤታቸው የተደረሰበትን ደረጃ ያስታወሱት፣ አዲሱ አሰራር ደንበኞች የሚስተናገዱበትን ጊዜ ይበልጥ ማሳጠሩን አብራርተዋል። በመሰረቱ ሰፊውን ተገልጋይ የሚጠቀምበትን ለምሳሌ ውክልናን ማንሳት እንችላለን። የውክልና አገልግሎት የውክልና አገልግሎት ወደ ተቋሙ ሲመጡ ወደ ተቋሙ ሲመጡ በነበረው ማሰራር ቢሆን ማለት ነው። ጊዜን ከማሳጠር አንጻር ተቋሙ ጋር ከደረሱ በኋላ ያለው ጊዜ ሀያአምስት ደቂቃ አይበልጥም ነበረ ተቋሙ ጋር ከደረሱ በኋላ ሁኔታዎች ተሻሽለው ነበረ ተሻሽለው ነበር በማኑ አላሰራርም ግን ትልቁ ጥሩ መሻሻል ካሳዩ መንግስታዊ መስሪያ ቤቶች አንዱ ሆኖ ሲጠቀስም ቆይቷል መስሪያ ቤታቸሁ ያው ባለጉዳዮች ከማስተናገር አንፃር ልክ ነው አሁን በዋናነት ይሄኛውን በኢንተርኔት ወጪውን የቀነስንለት ጊዜውን የቀነስንለት እኛ ተቋም ከመምጣቱ በፊት ውል በማጻፍ የሚያጠፋውን ጊዜ ሙሉ ለሙሉ ነው ያጠፋንለት ማለት ነው ተቋም ውስጥ የመጣውን ብቻ ሳይሆን ከተቋም ውጪም ሲያጠፋ የነበረው ውል ከተማዎችን ለማማከር እነዚህ ጊዜዎችን ነው በሙሉ ያሳጠርንለት። እኛ ጋር ከመጣ ቀደም ሲል የነበረው 25 ደቂቃ በ15 ደቂቃ ውስጥ አገልግሎቱን ማግኘት ይቻላል። ከጊዜ አንጻር ስናየው ትንሽ ነው የቀነሰው፣ ግን ከሰነድ ጥራት አንጻር ትልቅ ፋይዳ አለው። እንደገና ደግሞ በፊት እኛ የማናቀው ግን ከእኛ ተቋም ውጭ ሆኖ ስለሆነ ውሉን የሚያጽፈው እነዛን ጊዜዎች በሙሉ ነው ያጠፋንለት ማለት ነው። ስለዚህ እኛ ጋር በቀጥታ የሚፈለግበትን ቁጥሩን ብቻ ይዞ መጥቶና ለውክልና አገልግሎት ሲስተሙ የሰጠውን ቁጥር ከዛ በዘለለ ደግሞ ውክል ሰዎችና ወይም ሽያጭ ውሎች ሊሆኑ ይችላሉ። እነዚህ ሲሆን የመብት ትክክለኛ ባለ ንብረት ስለመሆኑ የሚያገልጽ ማስረጃና መታወቂያ ብቻ ነው ይዘው የሚመጣው ማለት ነው። የመጨረሻ ጥያቄ አደርገዋለሁ። ከኢትዮጵያ ውጭ አሉ ኢትዮጵያውያን ሊሆኑ ይችላሉ ትውልድ ኢትዮጵያውያን አሁን ቅድም ለምሳሌ ንብረት ማስተላለፍ የሚል ስለጠቀሱ ነው ይህን አገልግሎ መጠቀም ይችላሉ። ምክንያቱም ፊርማው አለች በመሀል እንግዲህ እሷ በሌለችበት ሁኔታ ያው ልክ ነው። የተለያዩ ውሎችን ሲመጣ በአካል መምጣት ህግም ያስገድዳል በፊርማ ምክንያቱም ተቋሙ ከተሰጠው ስልጣን አንዱ የሚመጣው ሰው ካፓሲቲንም ቼክ ማድረግ አለበት። ምክንያቱም አንድ ሰው እድሜው ውክልና ለመስጠት ለመዋዋል እድሜው መድረስ ስላለበት ከመታወቂያም በዘለለ በአካልም ያንን ማረጋገጥ መቻል አለበት። እድሜ ብቻ ሳይሆን ሌሎች ከአእምሮም አንጻር በተለያየ እያመነበት ስለመሆኑ በተቋሙ መረጋገጥ ስላለበት መምጣት አለበት። ውጪም ያሉ ቢሆኑ ምናልባት መረጃ ከመሙላት አንጻር ችግር የለው። ግን ሌሎች ህጎችም አሉ። ለምሳሌ ውክልና ቢሆን ሌሎች ስርዓቶች አሉ። ካሉበት ሀገር ሆኖ ውክልና ሰጥተው በውጭ ጉዳይ ሚኒስቴር መጥተው ሚኒስቴር በኩል ወደ ተቋሙ መጥተው ነው የሚረጋገጠው። ስለዚህ ቀደም ሲልም የነበረው አሰራር ቢሆን በአካል እኛ ተቋም ድረስ ውጭ ያሉ መምጣት አይጠበቅባቸውም። ባሉበት ሀገር ነው ውክልናውን ሰጥተው በኤምባሲ አማካኝነት ወደ ውጭ ጉዳይ መጥተው ቀጥታ ወደ እኛ ተቋም የሚረጋገጠው ና ስለዚህ፣ በአካል መጥቶ ችሎታውን ማለት ነው ችሎታውን ለማረጋገጥና እንዲሁም ደግሞ ለፊርማው የሰውየው መምጣት የግድ ይሆናል ወይም የሴትየው መምጣት ግድ ይሆናል ማለት ነው። ፎርሙን ግን ባሉበት ሀገር ሆነ አሁን ባሉት በኢንተርኔት በኦንላይን ሞልተው የሆነ ደረጃ ካደረሱት በኋላ ለፊርማ ብቻ ወደ ሀገር መምጣት ይችላሉ ይችላሉ። ፎርሙን በማንኛውም ሰዓት አንደኛ የሞሉት ያሉትን ዛሬ የሞሉትን የግዴታ ዛሬ መጨረስ አይጠበቅባቸውም። ከሞሉ መስከና አለ ብለዋል። 15 ቀን አለ። በፈለጉ ሰዓትም እየከፈቱት ቁጥሩ ስላለ በቁጥሩ እየከፈቱት የሚሻሻልም ነገር ካለ በ15 ቀን ውስጥ ማሻሻል ይችላል። በዛሬው ጋዜጣዊ መግለጫ ላይ የተገኙት የኢትዮጵያ ጠቅላይ አቃቢ ሕግ ብርሃኑ ጸጋይ ዘመናዊዎቹ አሰራሮች ለውጡን እንደሚያግዙ ተናግረዋል። ዛሬ በዚህ መልኩ መግለጽ ያስፈልግበት ሀገራችን በለውጥ ሂደት ላይ ነች ያለችው። ይህን የለውጥ ሂደት በተግባር በማገዝ እና ለውጡ የሚታይ ህብረተሰቡ ከሚፈልገው ከእለት ተዕለት ስራው ጋር ተያያዥነት ያላቸው ነገሮችን የሚያረጋግጡ ውስጥ ማስገባት አለብን ከሚል ስለሆነ በዚሁ አግባብ ብንረዳው በቀጣይ ደግሞ ሌሎች የቀሩ ስራዎችን በዚሁ ለህብረተሰቡ በተሳልጠና በተቀላጠፈ መልኩ አገልግሎቱን ለመስጠት የሚያስችል ነው። በፌዴራል የሰነዶች ማረጋገጫና ምዝገባ ኤጀንሲ የሚተገበረው አዲስ አሰራር በተወሰኑ አገልግሎቶች ተጀምሮ ወደ ሌሎችም እንደሚቀጥል ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። መቀሌ ከተማ ውስጥ ምድረ ገነት ተብሎ በሚጠራው አካባቢ ህገወጥ ተብለው ከስምንት ዓመታት በፊት መኖሪያ ቤቶቻቸው የፈረሱባቸው ነዋሪዎች ለአቤቱታቸው መልስ የሚሰጣቸው አካል ማጣታቸውን በመግለጽ እያማረሩ ናቸው። ለአቤቱታቸው ምላሽ ሳይሰጥ አካባቢው በዶዘር እየተጠረገ መሆኑም እንዳስከፋቸው ነዋሪዎቹ ገልጸዋል። አካባቢው በዶዘር እየተጠረገ ያለው የፈረሱ ቤቶቻቸውን አሻራ ለማጥፋት ነው ብለዋል አቤቱታ አብያዎቹ። የመቀሌ ነዋሪዎች ቤቶቹ የፈረሱት ህጋዊ የይዞታ ሰነድ ስለሌላቸው ነው ያለው የመቀሌ አንድነት ክፍለ ከተማ በበኩሉ ቦታው እየተጠረገ ያለው በልማት ምክንያት ለሚፈናቀሉ የቤት ባለቤቶች ለመምራት መሆኑን አመላክቷል። ሙልጌታ ጽብሃ ከመቀሌ ተጨማሪ ዘገባ አለው። ወይዘሮ ሙሉ እምባየ በመቀለ ከተማ ሀድነት ክፍለ ከተማ ምድረገነት ተብሎ በሚጠራ አካባቢ በ1994 ዓ ም ቤት ገዝተው ከዘጠኝ ዓመት በላይ የኖሩበት መሆኑን ይገልጻሉ። በጊዜው ቦታውን በእንደርታ ወረዳ ይተዳደር ስለነበረ ቦታውን ከአካባቢው አርሶ አደሮች መግዛታቸውን ይናገራሉ። ለእኛ ሲሸጡልን ቤት ሰርተው ህጋውያን የታጋይ መስዋዕት የከፈሉ የካሳ ተሰጥቷቸው የካሳ ብለው ነው ሰጡን ይህንን ያህል ዝርዝር መዝገብና ማህተም ያለበት ወረቀት አባሎች ሰባት አባሎች የፈረሙለትን ደብዳቤ ከነ ማህተም አድርገው በአስተማማኝ አድርጎ ነው ይሸጡልን። እኛ እናውቀው የለን። ህዝብ የሸማቸው የቀበሌ አስተዳዳሪዎች ናቸው። አሁን ቤቱን ተረክበን እየኖርን እየወለድን ልጅ ልጆች እያስዳርን እያለ ከዛ በኋላ ይላሉ ወይዘሮ ሙሉም መንግስት ቤታቸው ህጋዊ አይደለም ብሎ በ2003 ዓ ም ግብረ ኃይል አሰማርቶ በኃይል አፈረሰው በዚያን ጊዜ በአካባቢ 227 ቤቶች መፍረሳቸውንም ተነግረዋል ከዛ በኋላ የሚያርፉበት አጥተው እየተቸገሩ መሆኑን ነው የሚገልጹት ይህንን ቦታ መንግስት ለአርሶ አደሮች ካሳ ሳይከፍል ለእኛም ተለዋጭ ቦታ ሳይሰጥ የማን ቦታ ብሎ ነው የያዘው በማለት ደግሞ ይጠይቃሉ ወይዘሮ ሙሉም ይህ መሬት በገበሬዎች ማህበር ይዞታቸው ነበር። ካሳ ይገባቸው ነበር። እሳቸው ሽጦ ከኛ ጋር ተካሱ። አሁን ያ መሬት በነጻ ሊወስደው ነው መንግስት። ለእኛ ምን ያስብልናል? ይህ ነው የጨነቀን። አሁን የመሬት የኛ ነው ወይስ የገባሮች ነው? ወይስ መንግስት አጭበርብሮ በነፃ ሊዘርፈን ነው? ሌሎች ያነጋግርኳቸው ቅሬታ አቅራቢዎች ደግሞ መንግስት ለዘጠኝ ዓመታት የኖርንበት ቦታ መጀመሪያውኑ ህጋዊ ካልሆነ ይህንን ያህል ብዙ ቤቶች ሲገነቡ ለምን ዝም ብሎ አየ? ለምንስ አያስቆመውም ነበር ይላሉ። በተደጋጋሚ መፍትሄ ለማግኘት ከቀበሌ እስከ ክልል ላሉ አመራሮች ቅሬታ ቢያቀርቡም አጥጋቢ ምላሽ አለማግኘታቸውን ይገልጻሉ። አቶ ህንፃ አማሬ የተባሉ ቅሬታ አቅራቢ እንደሚናገሩት መንግስት ምላሽ ሊሰጠን እየተንቀ እየተንቀሳቀስን እያለንበት ባለው ጊዜ የፈረሱ ቤቶችን አሻራ ለማጥፋት በዶዘር እየጠረገ ነው ይላሉ። ቦታችን ማስረጃው እንዳይገኝ ያኛውን የቦታውን ድንጋይና ምናምን አስነስተው አድራሻውን እንዳይገኝ ማስረጅ እንዳይገኝ ነው ዶዘር አዝዘው እንደዚህ ማፍረስ የጀመሩት። አቶ ገብረስላሴ ንጉስ የተባሉ ሌላ ቅሬታ አቅራቢ በበኩላቸው፣ እንግዲህ ከመንግስት ጋር ለመታገል አቅም የለንም። ያለን አቅም የመጨረሻ ከቦታችን ገብተን መንግስት ያደረገ ያድርግ ቢፈልግን ይግደልን ቢፈልግ አንድ የመጨረሻ ያድርግ። እኛ ያለን የወሰነ መጨረሻ ቤታችን ገብተን ሸራችን ዘርግተን አዛ መኖር ነው የምንመርደው የፈለግነ ጨረሽንበት የመቀለ ከተማ ሀድነት ክፍለ ከተማ አስተዳዳሪ አቶ ገብረ ታፈርም ስለ ጉዳዩ ጠይቀናቸዋል። ህጋዊ አይደሉም ተብሎ ከዘጠኝ አመታት በፊት የፈረሱ ቤቶች ከገጠር አስተዳደር ወደ ከተማ አስተዳደር ለማዛወር በተደረገው ማጣራት ህጋዊ ያለመሆናቸው ተደርሶበታል ብለዋል። በዚህም መሰረት ህገ ወጥ ቤቶች በማፍረስ ቦታውን ወደ ሊዝ እንዲገባ ተደርጓል ሲሉ ገልጸዋል። በአሁኑ ጊዜም ቦታውን የመንግስት በመሆኑ በልማት ምክንያት ከቤታቸው ለሚነሱ ሌሎች ሰዎች ለማደል ዘር አስገብተን እየጠረግና ያለ ነው ብለዋል። ስለዚህ ይሄ ቅሬታ ድሮም በእንደርታ ወረዳ እያሉ ቅሬታቸው ወስዶ መፍትሄው የሚሆንና የማይሆን ውሳኔ የተሰጠበት ያደረ ነው ማለት ነው። ስለዚህ ከዚህ በኋላ መልስ የምንሰጥበት ምክንያትም አይደለም። እኛ ደግሞ አሁን የተወሰኑ ሰዎች የሚፈናቀሉ አሉ። በመሰረተ ልማት ምክንያት እዛ አካባቢ የመንግስት ቦታም ስለሆነ በመንግስት እጅም ስላለ በመንግስት ላንድ ባንክም ስለገባ አሁንም ይሄ ቦታ እያስተዳደር ነው ማለት ነው። ዘጠኝ አመታት ሙሉ በቦታው ሲኖሩ ህገወጥ ወጥ ነው ሳይባሉ የቆዩት ለምንድን ነው መንግስት መጀመሪያውኑ ለምን አላገዳቸውም በማለት ለአቶ ገብረ ጠይቀናቸዋል። ለብዙ አመታት ሰው ሲኖርበት ዝም ሊባል አይገባም ነበር። ቤቶቹ እንዲፈርሱ በተደረገበት ጊዜ የመንግስት ስራ ኃላፊዎች አፈጻጸም ችግር እንደሆነ ታምኖበት መንግስትም እርምጃ ወስደዋል ሲሉ ገልጸዋል። አሁን ነው የተሰጠው የሚል በዛ አካባቢ ብዙ ህጋዊ ያልሆኑ ዶክመንቶች አሉ። ስለዚህ ለተጋይተው ብሎ ኦሪጂናል የለውም በዛ ዶክመንት ማለት ነው። ስለዚህ ኮፒ ያደረጉ የማይገባቸውም ሰውም ይገባቸዋል እየተባለ የሚሰጥ ከቀበሌ ድጋፍም አለ። ስለዚህ ይሄ ድጋፍ ትክክል አይደለም ብለን አጣርተን አሁንም አለ እንደዚ አይነት የእነሱ ብቻ ሳይሆን በሌላ አካባቢ የመሬት ይዞታ አለን እንደዚህ ለተጋይተው ብሎ የተሰጠን አለ እያሉ የሚሰጡ ሰዎችም አሉ። በህግ ተጠያቂ የሆኑ ሰዎችም አሉ። እንደዚህ አይነት የማይገባቸው ወረቀትን፣ ድጋፍን እየሰጡ ለአመራሮችም ህጋዊ እርምጃ እንደተወሰደባቸው መረጃ አለኝ ማለት ነው። ለግል ጥቅማቸው ደግሞ ከአግባብ ውጭ ነው የያዙት። ስለዚህ ከአሰራርና ከመምሪያ ውጭ የያዙት ደግሞ ህጋዊ እርምጃ መንግስት መውሰዱ ተገቢ ነው። እውነተኛ የማስረጃ ሰነድ አለን ብለው የሚያምኑ ካሉም በህጋዊ መንገድ በፍርድ ቤት መከራከር ይችላሉ ብለዋል ዋና አስተዳዳሪውም። ለአሜሪካ ድምፅ ሙልጌታ ጽባሀ መቀለ። የተጠናቀቀው የ2018 የአውሮፓ ዓመት ለጠፈር ጉዞና ለምርምር ብዙ ሥራ ያስተናገደ ዓመት ሆኗል። የዩናይትድ ስቴትስ ኤሮኖቲክስ እና ጠፈር ኤጀንሲ ናሳ ማርስ ላይ የምርምር መሳሪያ አሳርፏል። ቻይና የጨረቃን ጨለማ ግማሽ ለመቃኘት ያሰበቻትን መንኮራኩር ወደዚያው አምጥቃለች። ዓለም አቀፉ የጠፈር ጣቢያዋ ህዋ ላይ ሥራ የጀመረበትን 20ኛ ዓመት አክብሯል። ስፔስ ኤክስ የሚባለው አሜሪካዊ የግል ኩባንያ ወደ ጠፈር የሚያደርገውን በረራ ቁጥር የራሱን ክብረ ወሰን ሰብሯል። ሳይንቲስቶቹ ደግሞ እጅግ ርቃ በምትገኝ የሰማይ አባል ላይ ውሃ አግኝተዋል። ባለፈው ዓመት የጠፈር ክራሞት ውስጥ ከአራሽ አራብ ሳዲቅ ቅኝት ጋር አብረን እንንሸራሸር። ሰለሞን አባተ ከተጨማሪ መረጃ ጋር ይዞታል። ፋልከን ዘጠኝ ካርጎ ድራገን የጠፈር መርከብን ተሸክማ ተነሳች፣ መጠቀች። 2018 ዓ ም የሰው ልጅ ወደ ከዋክብቱ ዓለም በሚያደርገው ጉዞ አንድ ተጨማሪ ግዙፍ እርምጃ ያስመዘገበበት ዓመት። በቴስላው ቱጃር ኤለን መስክ ተመሥርቶ የሚመራው የግሉ አይሮስፔስ አምራች ስፔስ ኤክስ ሬከርድ ሰብሯል። በጉዞዎቹ ቁጥር የፋልከን ናይን ወይም ዘጠኝ ተልእኮ ለዓለም አቀፉ የጠፈር ጣቢያ መሣሪያ አስቤዛና ቁሳቁስ እዚያ ሰማያዊ ውስጥ ላሉ ጠፈርተኞች የሚያስፈልግ ሌላ ምቅራ ቅንቦ ጫጭና አድርሳለች። የፋልከን ናይን ተልእኮ ስፔስ ኤክስ ለአመቱ ከያዛቸው ሃያ ሁለት የህዋ ጉዞዎች አንዱ ነበር። ነው አስራ ዘጠነኛው በስኬት ተጠናቋል። ይህ ዘገባ ሲጠናቀር ስፔስ ኤክስ ይህችኑ ፋከን ናይን መንኩራኩር ሦስት ጊዜ ተኩሷታል። በአመቱ ውስጥ ይህ ሥራው ኩባንያው የያዘውን ማንም መክፈል የሚችልን ወደ ጠፈር የማመላለስና የማስጎብኘት እቅድ በእውኑ መክፈል የሚቻል ረከስ ያለ ለማድረግ አስተዋጽኦ እንዳለው ተናግሯል። በአንድ በረራ 200ሺህ ዶላር መክፈል ከቻሉ ወደ ሦስት ሚሊዮን የኢትዮጵያ ብር መሆኑ ነው። እነሆ የሰማይ በሮች ለእርስዎ ክፍት ሊሆኑ ነው፣ ሲቪሉ የመንገደኞችና የጎብኚዎች በረራ ሲጀምር ከተጀመረ ለማለት ነው። ለትኬቱ ይዘጋጁ። ዩናይትድ ስቴትስ፣ ካናዳ፣ ጃፓን፣ ሩሲያና አስራ ሁለት አባል ሀገሮች ያሉት የአውሮፓ የህዋ ኤጀንሲ ኤሳ ጠፈሩ ላይ አንድ የጋራ መታደሚያ የጋራ ገበታ አላቸው። ዓለም አቀፍ የጠፈር ጣቢያ ዘንድሮ ልክ 20 ዓመቱን ደፈነና ልደቱን አከበረ። ቻይና ዐይኖቿን ከሰማዩ ላይ አልነቀለችም። በአዲሱ 2019 ዓመተ ምሕረት ወርሃ ጃንዋሪ ጥር መሆኑ ነው። ጨረቃ ላይ አስቀምጣታለሁ ያለቻትን የቅኝትና የምርምር መሣሪያ በማዕከላዊው ቴሌቪዥን ጣቢያዋ አሳይታለች። በእርግጥ ዝግጅቷ ምን ያህል የተሳካ እንደሆነና የመርከቢቱን ሥራ ስለ መጠናቀቁ ቪኦኤ በቀጥታ ወይም ከሦስተኛ ወገን ማረጋገጥ አልቻለም። ለማንኛውም ቻይና እንዳለችው አድርጋ ዕቃይቱን ጨረቃ ላይ ካወጣች የሰው ልጅ እስከ ዛሬ በቀጥታ አይቶት የማያውቀውን የጨረቃችንን ግማሽ የሚሸፍነውን ጭለማ ወይም የፀሐይን ብርሃን የማያንጸባርቅ አካሏን ያያል። በውስጧ የያዘቻቸውን ሀብቶችም ይፈትሻል። ታላቅ ዕድል። ቻይና ወደ ጨረቃ የምትልከው ስብስብ በጨረቃ አካል ላይ የምትዘዋወር ተሽከርካሪና ምስሎች መቅረጫ ካሜራን ያካትታል። ሌላም አለ። ተክሎች በደካማው የጨረቃ የስበት ሁኔታ ነፍስ ይዘሩና ይበቅሉ ይሆን? ሌላውስ ሕይወት የድንችና የሰናፍጭ ዘሮችም ይላካሉ። ደግሞም የሐር ትል እንቁላሎችም ይላካሉ። ተፈልፍለው ምድራዊ ሥራቸውን ይቀጥሉ ይሆን? እንግዲህ የጨረቃ ሐር፣ የጨረቃ ድንች፣ የጨረቃ ሰናፍጭ በየመደብሩ ይሰፍሩ ይሆናል እኮ። ከዚህ ቀደም እኮ ማርስም ለበቆሎ ምርት ሳትመች አትቀርም ሲባል ሰምተናል። ቀለብ ከሰማይ ይሏል እንዲህ ነው። ከተሳካ ጥሬና ሐር ብቻ አይደለም ሰማዩ ላይ የሚታየው ውሃ ያቀፈች ስብርባሬ አካል አስቴሮይድም እጅግ ርቆ ባለ ጥልቅ ሰማይ ውስጥ ማየታቸውን ሳይንቲስቶቹ ያሳወቁን በዚሁ ባለፈው 2018 ዓ ም ውስጥ ነበር። የናሳዋ ጠልቆ በረር አሳሽ ኦሲሪስ ኤክስ ስሟ ነው። ቤኑ ብለው ከጠሯት የአንድ ሰማይ ጠቀስ ፎቅ ያህል መጠን ያላት አስቴሮይድ በ20 ኪሎ ሜትር ርቀት ላይ አንዣባ ነበር። ኦሴሪስ ኤክስ እዚያ ለመድረስ ሁለት ዓመታት ማስናለች። እናም ስትደርስ የላከቻቸው የፈሳሽ ውሃ አሻራ ያላቸው ንጥረ ነገሮች ውህዶች መረጃ ተመራማሪዎቹን አስፈንድቋል። ሳይንቲስቶቹ እያስተዋሉ ያሉት ሌላም ቁም ነገር አለ። ይህች ቤኑ አስቴሮይድ በአንድ መቶ ሀምሳ ዓመታት ጊዜ ውስጥ ከዚህች መሬታችን ጋር ትላተም ይሆን? መሬትን የመምታት አቅም ያላቸው የጠፈር አካላት ብሎ ናሳ በዝርዝርና በቅኝቱ ውስጥ ከያዛቸው መካከል ቤኑ ሁለተኛዋ ነች። እስኪ ደግሞ ከዚህ ቅርባችን ካለው የእኛይቱ ፀሐይ ምህዋር ሰፈር ወጣ እንበል። ቮያዠር ቱን ታስታውሷታላችሁ? እጅግ የራቁ ዓለማትን እንድትሰልልና መረጃ ለመሬት እንድታቀብል ተብሎ የዛሬ 42 ዓመት ነሐሴ 14969 ዓ ም ናሳ ከኬፕ ካናቨራል የአየር ኃይል ጣቢያ ያስወነጨፋት መንኮራኩር ነበረች። ዘንድሮ በ42 ዓመት በረራዋ ሁለት የብርሃን ዓመታት የሚሆን ርቀት ላይ ትገኛለች ከመሬት ወይም 18 ቢሊዮን ቢሊዮን ነው ያልኩት፣ ኪሎሜትሮች ይሆናል ስሌቱ። በምድራችን ተመን በዚህ በ2018 ዓ ም ታዲያ ቮያዥር ከፀሐይ ምህዋርና ከስበት ኃይሏ ቀጠና ወጥታለች። ከእኛው አውደ ዓለም ወይም የሚልኪ ዌይ ጋላክሲ እስከ ወዲያኛው ተሰናብታ በሁለንተና ውስጥ ከጎረቤት ሰማይ መረጃዎችን እየላከች ነው። ቮያዥር ሁለት የምትልካቸው መረጃዎች መሬት መከታተያ ጣቢያ ላይ ለመድረስ በህዋ ውስጥ 16 ሰዓታት ይጓዛሉ። ጣቢያው ከቮያጀር ሁለት በተከታታይ የሚያገኘው መረጃ ሁሉ መንኩራኩሪቱ ከ16 ሰዓታት በፊት ያገኘችና የለቀቀችው መሆኑ ነው። ቮያጀር ከጥልቁ ሰማይ ለመጪዎቹ ዘጠኝ ዓመታትም እንዲሁ እየከነፈች መረጃ ማቀበሏን ትቀጥላለች የሚል እምነት አላቸው ሳይንቲስቱ። እኛ ግን ከነቀልባችን ብንመለስ ይሻለናል። ጎረቤት ዓለም ማርስ ላይ ጉዳይ አለን። የሎክሂድ ማርተን ስፔስ ሲስተምስ ስሪት የሆነችው ኢንሳይትስ የማርስ ተጓዥ መንኩራኩር በዚሁ በ2018 ዓ ም በኢትዮጵያ አቆጣጠር ሚያዝያ 27 2010 ዓ ም ተላከች። ኢንሳይት ሰባት ወር ከ20 ቀን ከፈጀ የህዋ ጉዞ በኋላ ህዳር 17 2011 ዓ ም ማርስ ላይ አረፈች። ይህ የኢንሳይት ማርስ ላንደር መንኩራኩር ጉዞ የናሳን ሳይንቲስቶች በእጅጉ አስፈንድቋል። ብዙ ጭብጨባ፣ ብዙ ድምፅ፣ ብዙ መተቃቀፍ ነበር በክትትልና መቆጣጠሪያ ጣቢያዋ ውስጥ። የአምስት መቶ ሃምሳ ሚሊዮን ኪሎ ሜትር በረራ ነው እኮ። ኢንሳይት ማርስ ላይ እንዳረፈች በጥቂት ደቂቃዎች ውስጥ አካባቢዋን ፎቶ አነሳችና ደብዛዛም ቢሆን ላከችው ከድካም ይሆን። ከዚያ ወዲህ ግን ናሳ የጠሩ ፎቶዎችና መረጃዎች እየደረሱት ነው። ኢንሳይት ማርስ ላይ የምታከናውነው ተልእኮ እዚህ ርዕደ ምድር እንደምንለው ርዕደ ማርስ ካለ ምን አይነት እንደሆነ ታስተውላለች። ከከርሰ ማርስ ጠለቅ ያሉ ፍተሻዎችን ታደርጋለች። የዓለሚቱን የሙቀት ሁኔታ ትለካለች። በነገራችን ላይ ሰው ማርስ ላይ መንኮራኩር በተሳካ ሁኔታ ሲያሳርፍ ኢንሳይት ስምንተኛ ነች። አሜሪካ ወደ ማርስ ሰው የመላክ ሐሳብ ከጸነሰች ውላ አድራለች ምናልባት ከተሳካ በመጪዎቹ ዐሥር ዓመታት ታደርገው ይሆናል ወይም ሌላ ለማንኛውም ሰው እስከ ዛሬ ከመሬት ሌላ የተረገጠው ዓለም የለም ከምድራችን ጓደኛ ከጨረቃችን በስተቀር 2018 በጠፈሩ ዓለም እንዲህ ነበር ያለፈው እንግዲህ ሰላም ይሁን እዚህም በምድር እዚያም በሰማይ ላለ ሁሉ መልካም አዲስ ዓመት። እንግዲህ አድማጮች የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን ደግሞ ሞክቢሊያ ቢሮ ነው። የስርጭት መሀንዲሱም እንዲሁ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በተከታዩ ሙዚቃ እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። אַ יе חושנער פֿיער גראסיקאַפש Radio Sagalé